አባላቴ እየታሰሩ እየተንገላቱና እየታገቱ ናቸው ሲል ተቃዋሚው የትግራይ ነፃነት ፓርቲ ከሷል። አባላቴ በፖለቲካ እምነታቸው የተነሳ ይታሰራሉ፣ ይታገታሉ፣ እንግልትም ይደርስባቸዋል ሲል ነው የተቃዋሚው የትግራይ ነፃነት ፓርቲ ውድብ ነፃነት ትግራይ የከሰሰው በተለይ ከአወዛጋቢው የህወሓት ጉባኤ በኋላ በክልሉ ሰሜናዊ ምዕራብ ዞን የማዕድናትና የመሬት ዝርፊያ የሚቃወሙ አባላቶቻችን ከፍተኛ ችግር እየደረሰባቸው ነው ሲሉ የፓርቲው ሊቀመንበር ዶክተር ደጀን መዝገበ ተናግረዋል። ዶክተር ደጀን በሰጡት በዚህ መግለጫ አንድ የፓርቲያቸው አባል ተገድሏል፣ ሌሎች 17 አባላት ደግሞ እስራት፣ እገታ፣ ድብደባና እንግልት ደርሶባቸዋል ሲሉ ወንጅለዋል። የክልሉ ሰሜናዊ ምዕራብ ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋይ አባዲ በበኩላቸው ክሱን ከሀቅ የራቀ ስም የማግደፍ ተግባር ነው ሲሉ አጣጥለውታል። ከመቀሌ ሙልጌታ አጽብሃ እንደሚከተለው ተከታትሎታል። የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበም ዛሬ ጥቅምት 7 ቀን 2017 ዓ ም በሰጡት መግለጫ በክልሉ በተለይ በሰሜን ምዕራብ ዞን የፓርቲያቸው አመራርና አባላት ላይ ተደጋጋሚ እስር፣ እገታና ማንገላታት እየደረሰባቸው ነው ሲሉ ከሰዋል። ለዚህም ማሳያ የ16 ሰዎች ስም ዝርዝር እየጠቀሱ የደረሰባቸውን ያሉትን ጉዳት ገልጸዋል። ንምዝራቡ ዘሰክፍ ነውራን ተግባራት ኣብ ልዕሊ ስልጣን ላይ ያለው ሀይል ለመናገር የሚያሳቅቅ የነውር ተግባር በአመራሮቻችንና አባሎቻችን ላይ እየፈጸመ ይገኛል። በተለይ በሰሜናዊ ምዕራብ ዞን ውድብ ናጽነት እዚህ ቦታ ላይ አይገባም እየተባለ እንዲሁም ይህ ፓርቲ የብልጽግና ተላላኪ ነው እየተባለ ስሙ ጥላሸት እየተቀባ ነው። የአባሎቻችን ቤተሰቦችም ከባድ ህይወት እያሳለፉ ናቸው። ከደረሱት በደል ውስጥ ለመጥቀስ ያህል ገብረ ዮሐንስ ኃይሉ ከትግል ተመልሶ በአስገደ ወረዳ ስምረት ቀበሌ ባለፈው ዓመት ጥር ወር በወረዳው አስተዳደር ታስሮ ግርፋት ደርሶበት ተለቋል። ተመልሶም ታስሮ ተለቋል። ከዛ በኋላ ግን ሌሊት ማንነታቸው ያልታወቁ ታጣቂዎች ከልጆቹ እና ባለቤቱ ነጥቀው ወስደውት ከሳምንት በኋላ ተገድሎ ሬሳው በወንዝ ዳር ተገኝቷል። ሕይወቱ ያለፈ አባላቸው አስቀድሞ በወረዳው አመራሮች የግድያ ማስፈራሪያ ሲደርስበት ነበር ሲሉ ወንጅለዋል። ሌላ የፓርቲው አባል በአስገደ ወረዳ ብዙ ማስፈራሪያ ሲደርስበት ቆይቶ በታጠቁ ኃይሎች ታፍኖ ለአስር ቀናት ከቆየ በኋላ ከትናንት በስቲያ ተለቆ ጉዳት ደርሶበት የአልጋ ቁራኛ ሆኗል ብለዋል። ይህ የፓርቲው አባላት መንገላታት በተለይ ከአወዛጋቢው የህወሓት ጉባኤ በኋላ እየተባባሰ መምጣቱን ያወሱት ሊቀመንበሩ በሰሜን ምዕራብ ዞን ያለውን የማዕድንና የመሬት ዝርፊያ የሚቃወሙ የፓርቲውን አባላት ችግሩን እንዳያጋልጡ ነው ይህ ችግር እየደረሰባቸው ያለው ብለዋል። አድና ገዲፍና፣ ፍጹም ሰላማዊ አገራችንን ትተን አንሸሽም። ፍጹም ሰላማዊ ፖለቲካዊና ህጋዊ ትግል ነው እያካሄድን ያለ ነው። ይህ ሀገራችን ነው። ተፈናቃይ ህዝባችንን ለመመለስና በኃይል የተያዘውን መሬት ለመመለስ መስራት ነበር የሚገባን መንግስታዊ ስርዓቱ እንዲተከል ነው መስራት የሚገባን። የፓርቲው አባላት ደርሶባቸዋል ያሉትን በደል ለክልሉ ፍትህ ቢሮ ለማቅረብ ሰነድ ማዘጋጀታቸውንም ዶክተር ደጀን ጠቁመዋል። በጉዳዩ ምላሽ የጠየቅናቸው ናቸው የትግራይ ክልል ሰሜናዊ ምዕራብ ዞን የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋይ አባዲ በዞኑ የሚንቀሳቀሱ ፓርቲዎች በሰላም ሀሳባቸው ለህዝብ እንዲያቀርቡ የሚያስችል ምቾ ምቹ ሁኔታ እንዳለ ጠቅሰው ክሱን ከሀቅ የራቀና ስም የማጥፋት ነው በማለት ተቃውመዋል። በሕጋዊ መንገድ ዝመፀ ዝኾነ ፖለቲካዊ ፓርቲ ሕጋዊ መንገድን ተከትሎ የመጣ ፓርቲ አባላቶቹን እንዲያገኝና ዓላማውንም ለህዝብ ለማስረጥ ሲመጣ በደስታ ነው የምንቀበለው። እንደ ዞን የጸጥታ ችግርም እንዳይገጥመው እንተባበራለን። አሁን የተነሱት ክሶች ትክክል አይደሉም። የዞኑን ህዝብና አመራር የማይወክል የተዛባ መረጃ ነው። ይህ ስም ማጥፋት ነው መታረም አለበት። ፓርቲው ለዞኑ የሰላምና ጸጥታ ቢሮ ያቀረበው ቅሬታ የለም ሲሉም አቶ ተስፋይ አባዲ ወንጀላውን አስተባብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።